sport. ጤና ይስጥልኝ አድማጮች እንደምን ቆይታቸዋል ኬንያ ናይሮቢ ከተማ ውስጥ በተከናውነው እድሜያቸው ከ20 ዓመት በታች የዓለም አትሌቲክስ ፍጻሜ ውድድር ላይ ውጤት ያስመዘገበው የኢትዮጵያ ቡድን ዛሬ አዲስ አበባ ሲገባ ደማቅ አቀባበል ተደርጎለታል። የእንግሊዙ የቀድሞ አጥቂ ዴቪድ ቤካም የቀድሞ የባርሴሎና ኮከብን ወደ አሜሪካው ቡድን ለማስመጣት ንግግር መጀመሩ ተሰምቷል። በእንግሊዝ ፕሪምየር ሊግ ሮሜሉ ሉካኩ ቼልሲን ከፍ ከፍ አድርጓል። ሊቨርፑል አንፊልድ ውስጥ በጆታና ማኔ ግቦች ደጋፊዎቹን አስፈንድቋል። በፈረንሳይ ሊግ የኒስና ማርሴ ግጥሚያ ደጋፊዎች ወደ ሜዳ ተመው በመግባታቸው ውድድሩ ተቋርጧል። አብራችሁ ቆዩም አትሌቲክስ ወደ እንግሊዝ ፕሪምየር ሊግና የጀርመን ቡንደስሊጋ ውድድሮች ከማቅናታችን በፊት የአትሌቲክስ ዜና እናስቀድም። ኬንያ ናይሮቢ ከተማ ውስጥ ትናንት በተጠናቀቀው እድሜያቸው ከ20 ዓመት በታች የዓለም አትሌቲክስ ፍጻሜ ውድድር ላይ የተካፈለው የኢትዮጵያ ቡድን ዛሬ አዲስ አበባ ገብቷል። የኢትዮጵያ አትሌቲክስ ቡድን በዓለም አቀፍ መድረክ ውጤቱ ምን ይመስላል? በኢትዮ ኤፍኤም 107.8 የስፖርት አዘጋጅ ጋዜጠኛ ምስጋናው ታደሰም፣ ውጤቱ በጣም አሪፍ ውጤት ነው። በተለይም ደግሞ ቶኪዮ ኦሎምፒክ ላይ ተፈጥሮ ከነበረው መወዣ ብር አንጻር ስንመለከተው በጣም ጥሩ ውጤት ወደፊትም ደግሞ ተስፋ የተሳለበት ነው። በነገራችን ላይ አንድ መቶ አስራ አምስት ሀገራት ናቸው በዚህ ውድድር ላይ የተሳተፉት። ሜዳሊያ ዝርዝር ውስጥ መግባት ቻሉ ወደ ሀያ አምስት ሀገራት ብቻ ናቸው። ከነዛ ውስጥ ደግሞ ከአፍሪካ ሶስተኛ ኬንያና ናይጄሪያን ተከትለን፣ ከዓለም ደግሞ ኬንያ፣ ፊንላንድ ናይጄሪያን ተከትለን አራተኛውንም ያጠናቀቅ ነው ሶስት ወርቅ ሰባት ብር ሁለት ነሀስ ያገኘንበት ውድድር ነው በድምሩ አስራ ሁለት ሜዳሊያዎችን ይዘን የተመለስንበት ነው እጅግ በጣም ተስፋ የሚጣልባቸው ወጣቶችን ተመልክተናል የተገኘ ውጤት መነቃቃትን ፈጥሯል ማለት ይቻላል እዚህ ያለውን ግባ ስንመለከተው ህዝቡ ዘንድ በተወሰነ መልኩ ደግሞ ቅሬታዎችም አሉ። ከእድሜ ጋር በተያያዘ ማለት ነው እና አብዛኛዎቹ ወጣቶች ሊሆኑ ልምድ እያገኙ የሚመጡ ናቸው እድሉ ከተሰጣቸው። በአንጻሩ ደግሞ የተወሰኑ አትሌቶች ላይ የሀያ ዓመት ወጣት ናቸው ብሎ ለማመን ትንሽ የሚያስቸግሩ ነገሮችን ተመልክተናል። በተለይ ደግሞ በወንዶቹ አትሌቶቻችን በኩል፣ ሴቶቹ ጋር ሙሉ ለሙሉ ማለት በሚቻል መልኩ ከሀያ ዓመት በታች ናቸው። ድንቅ ውጤት ነው የተመዘገበው ማለት ይቻላል። እንግዲህ ድንቅ ውጤትም በመሆኑ ነው አቀባበሉ ላይ ደመቅ ያለ አቀባበል ነው የተደረገላቸው። እድሜያቸው ከሀያ በታች አትሌቶች ጥሩ ደረጃ ያገኙበት ምክንያቱ ምንድን ነው? ትላለ አንደኛው እንደ ቶኪዮ ኦሎምፒክ እዛ ላይ ኦሎምፒክ ኮሚቴው እና ፌዴሬሽኑ እርስ በርስ ይወዛገቡ። ኦሎምፒክ ኮሚቴው ከሌኑ የሚሰለፈው ይላል፣ ፌዴሬሽኑ ደግሞ አይ ከሌኖ የሚሰለፈው ይላል። ብዙዎቹ ወጣቶች በስነ ልቦና ተጎርተው ነበር ቶኪዮ ኦሎምፒክ ላይ የተሳተፉት አንዳንዶቹ እስከ መጨረሻዋ ሰዓት ድረስ ማን እንደሚሰለፍ እንኳን አናውቅም ነበር የሚል ነገር ነው የጠቀሱልን። በሁለቱ አለመግባባት ቢያንስ ሰለሞን ባረጋ የምሩጽ ይፍጠርን እና የቀነኒሳን ታሪክ በአንድ ኦሎምፒክ ደብል ዊነር የመሆን እድሉን እንዲያጣ ተደርጓል። ሰለባ ሆኖ አስር ሺ አሸንፎ አምስት ሺ መግባት ጠይቆ ሁለቱ ሲወዛገቡ ቀርቷል። ይሄኛው ግን የነዚህ ሙሉ ለሙሉ ኃላፊነቱን ወስዶ ሲዘጋጅ የነበረው የኢትዮጵያ አትሌቲክስ ፌዴሬሽን ነው። አሰልጣኞቹ በሯጭነትም ሆነ በአሰልጣኝነቱ ከፍተኛ ልምድ ያላቸው ረዥም ዓመት ተግባርቶ የሚሰሩ አሰልጣኞች ናቸው። ወጣትና ኢነርጄቲክ አሰልጣኞች ናቸው። ልጆቹ ደግሞ በእድሜ ደረጃ አነስ ያሉ መሆናቸው ታላቅን የማክበር የሚሰጣቸውን ትዕዛዝ በትክክል የመተግበር ኃላፊነትን የመሸከሙ ሁኔታቸው ከፍ ያለ ነበረ። ተግባርቶ መስራታቸው እንደገና አትሌቲክስ ፌዴሬሽን ኦልሞስት ወደ አንድ ወር አካባቢ በሆቴል አስቀምጧቸው እንዲዘጋጁ አድርጎ ነበረ። ልክ እንደነ ድሪቤ ወልተጂ አይነት አትሌቶች ደግሞ አንድ ሶስት አራት አትሌቶች ቶኪዮ ላይ ተሳትፎ የመጡ ናቸው እና ምን ቢለ ሚመጡበት ውድድር ነበረ። ያ ነገር ነው ለውጤቱ ማማር አስተዋጽኦ ያደረገው ማለት ይቻላል። በፈረንሳይ ኦሎምፒክ ላይ ተስፋ ሊጣልባቸው ይችላል። ፈረንሳይ ለምሳሌ ከወዲሁ ነው ዝግጅት የጀመረችው። ቀደም ሲል እንደጠቀስከውም የአሁኑ እድሜያቸው ከሃያ አመት በታች አትሌቶች ውጤት ያስመዘገቡት ውዝግቡ በሌለበት በአንድ ፌዴሬሽን ስር ውስጥ ብቻ እየተካተው ስለነበር ነው። በዝግጅቱ ብላልና ወደፊት ግን ኦሎምፒክ ኮሚቴና ፌዴሬሽን ናቸው አብረው የሚሰሩት። ዞሮ ዞሮ ወጣቶችን በኋላ ላይ የሚያገኟቸው እነሱ ናቸውና ምን መደረግ አለበት ትላለ ሩቅንም ከማሰብ አንጻር አሁን ከፍተኛ ትኩረት ሊሰጠው ይገባል። በነገራችን ላይ ሁልጊዜ ኦሎምፒክ በመጣ ቁጥር ሁለቱ ፌዴሬሽኖች አይስማሙም። ስለዚህ አሁንም ምንድን ነው መደረግ ያለበት በግልጽ ቁጭ ብሎ ሁለቱም አካላት በእርግጥ ኦሎምፒክ ኮሚቴ ይቅርታ ጠይቋል የኢትዮጵያን ህዝብ። ፕሬዚዳንቱ ግን ያው ስልጣኔን አልለቅም ብለው ማረጋገጫ ሰጥተዋል ከስልጣኖት ትነሳ ተብሎ ሲጠየቁ። በኢትዮጵያ አትሌቲክስ ፌዴሬሽን በኩል እስካሁን የተሰጠ መግለጫ የለም። በኬንያ ውድድር ላይ ብቻ ነው ሄዱ ሲሉ የሰጡት። በይፋም ይቅርታ የጠየቁበት መንገድም የለም የኢትዮጵያን ህዝብ። ስለዚህ የሚመለከተው መንግስት የማደራደር የማሸማ ስራዎችን ሊሰራ ይገባል። በነገራችን ላይ የፓሪስ ኦሎምፒክ በ2024 ፓሪስ ላይ ለመከናወን ሶስት አመት ነው። ሶስት አመት በጣም አጭር ጊዜ ነው። ስለዚህ የልጆቹንም ስነ ልቦና በመጠበቅ የተሻለ አሰራር መፍታት መንደፍ መቻል አለባቸው። የቶኪዮ አይነት ችግር እንዳይመዘገብብን ማለት ነው። እግር ኳስ የፓሪስ ሳን ጀርሞ ደጋፊዎች የዓለማችን ድንቅ የኳስ ጠቢብ አርጀንቲናዊው ሊዮኔል ሜሲ ማሊያቸውን ለብሶ ሲጫወት ለመመልከት ገና መጠበቃቸው ግድ ሆኗል። ባለፈው አርብ ፓሪስ ሳን ጀርሞ ስታዴ ብሬስትን አራት ለሁለት ባሸነፈበት ግጥሚያ በልምምድ ጉዳዮች የተነሳ ሜሲ አልተሰለፈም። ከሁለት አስርት ዓመታት በላይ ከቆየበት ባርሴሎና ቡድን በዓመት የተጣራ 40 ሚሊዮን ዩሮ ገቢ እየተደረገለት በፓሪስ ሳን ጀርሞ ለመቆየት የሁለት ዓመት ውል የፈረመው የ34 ዓመቱ አጥቂ ጉዳይ ገና ሙሉ ለሙሉ ሳይጠናቀቅ ወደ አሜሪካ ጥሪ ቀርቦለታል። ልክ የሁለት ዓመቱን ውል እንዳገባደደም ወደ ኢንተር ሚያሚ በማቅናት በአሜሪካ ዋናው የሶከር ሊግ ማለትም ኤምኤልኤስ ለመጋጠም የቀድሞ የብሪታንያ ኮከብ ዴቪድ ቤካም ኮዲው ጥሪ አቅርቦለታል። ሁለቱ የእግር ኳስ ከዋክብትም በዚሁ ጉዳይ ላይ እንደተነጋገሩ ተዘግቧል። ከፈረንሳይ ሊግ አሳንወጣ ማርሴይ እና ኒስ አርብለት ያደረጉት ጨዋታ ደጋፊዎች ወደ ሜዳው በመትመማቸው ዘጠናኛው ደቂቃ ላይ ተቋርጧል ተቋርጧል የሁለቱ ግጥሚያ ለረቡ የተላለፈ ሲሆን ኒስ በሜዳው ማርሴይን አንድ ለዜሮ እየመራ ነበር ጨዋታው የተቋረጠው ለጨዋታው መቋረጥ ምክንያቱ የማርሴዩ ዲሚትሪ ፓየት ከደጋፊዎች በተወረወረ የውሃ መያዣ መምታቱ ነበር ዲሚትሪ የተመታበትን ውሃ መያዣ እቃ ወደ ደጋፊዎች መልሶ ሲወረውር በርካታ ደጋፊዎች ወደ ሜዳ ተሟል ከዚያም ከተጫዋቾች ጋር ግብግብ ግብ ለመፍጠርም ሞክሯል ሁለቱም ቡድኖች በፈረንሳይ ፕሮፌሽናል እግር ኳስ ሊግ የጠባይ ገምጋሚ ኮሚቴ ተጠርቷል በአሊያንስ ሪቬራ ውስጥ ስለተከሰተው ያልተለመደ ድርጊትም የፊታችን ረቡ እንዲያብራሩ ተጠይቋል። ፕሪሚየር ሊግ በእንግሊዝ ፕሪምየር ሊግ ቤልጂማዊው አጥቂ ሮሜሉ ሉካኩ በቼልሲ ቆይታው ለሁለተኛ ጊዜ ተሰልፎ ቡድኑ አርሰናልን ሁለት ለዜሮ ድል እንዲያደርግ አስችሏል። እሁድ ዕለት ቼልሲ ከሌላኛው የለንደን ባላንጣው አርሰናል ጋር ባደረገው ግጥሚያ ለቼልሲ በቅርቡ የቡድኑ ከፍተኛ ክፍያ በሚባል የፈረመው ሮሜሉ ሉካኩ ኳሷን ከመረብ ለማሳረፍ የፈጀበት 15 ደቂቃ ብቻ ነበር። 135 ሚሊዮን ዶላር የተከሰከሰበት ቤልጂየማዊ አጥቂ በ9 ቁጥር መለያው ገና ብዙ ያስደምመናል ሲሉ የቸልሲ ደጋፊዎች ተስፋ ሰንቋል። አርሰናል ዘንድሮ እጅግ ደካማ በሚባል አጀማመር በተደጋጋሚ መሸነፉን በተመለከተ አሰልጣኝ ሚካኤል አርቴታ ሲናገሩ ቡድናቸው አስቸጋሪና ግራም ያጋባ ሁኔታ ውስጥ ነው ብሏል። እስካሁን ቸልሲና ሊቨርፑል ሁለት ጨዋታዎችን በተመሳሳይ የግብ ክፍያ ማሸነፍ ችሏል። ሊቨርፑል በርንሌይን ሁለት ለዜሮ ድል ባደረገበት ግጥሚያ ዲዮጎ ጆታና ሳዲዮ ማኔ በ18ኛውና 69ኛው ደቂቃ ላይ ደጋፊዎቻቸውን አንፊልድ ውስጥ አስ አስቦርቋል በሌሎች የፕሪሚየር ሊግ የሳምንቱ መጨረሻ ግጥሚያዎች ብራይተን እና ቶትናምም ሁለት ጨዋታዎቻቸውን አሸንፈው ስድስት ነጥብ የያዙ ሲሆን ብራይተን በግብ ክፍያ ይበልጣል። ማንቸስተር ዩናይትድ፣ ኤቨርተን እና ከታች ያደገው ብሬንትፎርድ እያንዳንዳቸው አራት ነጥብ ይዟል። ማንቸስተር ሲቲ፣ ዌስትሃም፣ አስቶን ቪላ፣ ላይስተር ሲቲ እና ዋትፎርድ ሶስት ነጥብ አላቸው። ከታች ኖርዊችን ተከትሎ አርሰናል ያለምንም ግብ በአራት የግብ ክፍያ የደረጃ ሰንጥረሹ ግርጌ ስር ይገኛል። ዛሬ ማታ ላይስተር ሲቲ ጋር ይጋጥማል። ቡንደስሊጋ በጀርመን ቡንደስሊጋ ሁለተኛ ዙር ግጥሚያም ያልተጠበቁ ውጤቶች ተመዝግቧል። በሳምንቱ መጨረሻ ላይ በነበሩ ዘጠኝ ግጥሚያዎች 27 ግቦች ተቆጥሯል። አውግስቡርግ ከፍራንክፉርት ያለምንም ግብ ተለያይቷል። አርሚኒያ ቢሌፈልድ ዘንድሮ ከታች ያደገው ግሮይተ ፊዩርት ጋር የተለያየው አንድ እኩል በመውጣት ነው። ዩኒየን ቤርሊን እና ሆፍንሃይምም ሁለት እኩል ጨዋታቸውን አጠናቋል። የተቀሩት ውድድሮች በሙሉ አሸናፊና ተሸናፊ የታዩባቸው ነበሩ። የቦን ከተማ አጎራባቹ ኮሎይን ቡድን ትናንት ወደ ባይር ሚንሽን አቅንቶ የተሸነፈ ባለፈው በጠበበ የግብ ልዩነት ሶስት ለሁለት ነው። ዩሊያን ናግልስማን በባየን ሚሽን አሰልጣኝነታቸው በአሊያንስ አሬና ሜዳቸው ያደረጉት ግጥሚያ ደካማ ነበር ማለት ይቻላል። የጃማል ሙሳይላ ሌሮይ ሳኔን ቀይሮ መግባት ግን ቡድኑን በደቂቃ ውስጥ እጅግ እንዲንቀሳቀስ አድርጎታል። የመጀመሪያዋን ግብ ለሮቤርት ሌቫንዶቭስኪ ያምቻቸው ተቀይሮ በገባ በሁለት ደቂቃ ውስጥ ነበር። ሁለተኛዋን ግብ ሰርጌ ግናብሬ ከመረብ አሳርፏል። ለ ሀምሳ ደቂቃ ያህል የግብ ክልላቸውን ሳያስደፍሩ ቆይተው ሁለት ለዜሮ የተመሩት ኮሎኖች ወዲያው ነበር አጸፌታውን የመለሱት። ዮናስ ሄክቶር በግራ በኩል በፍጥነት ገፍቶ የላካትን ኳስ አንቶኒ ሞዴስቴ በድንቁናቴ በጭንቅላት ገጭቶ ከመረብ አሳርፏል። ከሰርጌ ግናብሬ ሁለተኛ ግብ ከ13 ሰከንድ በላይም አልተቆጠረ ኮሎኝ ሲያስቆጥር ከሁለት ደቂቃ በኋላ ኮሎኝ ሁለት እኩል ሆኖ ነበር። ሰርጌይ ግናብሬ በሰባ አንደኛው ደቂቃ ላይ ከግብ ክልሉ 15 ሜትር ርቀት ላይ በግሩም ሁኔታ በማስቆጠር ባየር ሚንሽንን ነጥብ ከመጣል ታድጎታል። ዶርትሙንድ በፍራይቡርግ ሽንፈት ቀምሷል። ባየር ሌቨርኩሰን ቦሩሲያ ሚንሽን ግላድ ባህን አራት ለዜሮ ላይፕዚግ ሽቱትጋርትን በተመሳሳይ አራት ለምንም ድል አድርጓል። ቮልስቡርግ ሄርታ ቤርሊንን ሁለት ለአንድ ሲያሸንፍ ከታችኛው ዲቪዚዮን ያደገው ቦሆም ማይንስን ሁለት ለዜሮ ረትቷል። አድማጮች፣ የስፖርት ጥንቅራችን በዙ ይደመድማል። ማንተ ጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።